አውሮፓና ጀርመን ቻንስለሯን ወይዘሮ አንገላ መርክልን በምርጫ ለማሸነፍ ብዙ የሶሻል ዲሞክራቶች ሁሉም ወንዶች ናቸው በተለያዩ ዓመታት ተነስተው ጥረት አድርገው ሳይሳካላቸው ቀርተዋል። ቻንስለር ጌሃድ ሽሮደር እና የአሁኑ ፕሬዚዳንት ሚስተር ፍራንክ ቫልተር ማየር፣ ፔር ሽታይንብሩክ እና ማርቲን ሹልስ፣ እነዚህ ሁሉ ፊልም ያገጥመው ሳያሳካላቸው መሀል መንገድ ላይ ቀርተዋል። ብልሃታቸውንም እዚህ ጀርመን ሀገር የሚኖሩ ሁለት ምሁሮች እንደዚህ ብለው አስቀምጠውታል። በመጀመሪያ ዶክተር ለማ ይፍራሻዋ በእውነት የመራዊት መንግስት የዶክተር አንገላ ሜርከል ልዩ ችሎታ ትዕግስታቸው፣ ለዓላማቸው ያለ ጽናት እና ዓላማቸውን ተግባራዊ ለማድረግ ምንም ወደኋላ ሳይሉ በጀርመንኛ ሽሪት ፎን ሽሪት ነው የሚሉት። ቀስ በቀስ ደረጃውን እየወጡ አላማ ጋር ሳይደርሱ የማይመለሱ ቆራጥ መሪ ናቸው። በመጨረሻውም በዚህ ውል ስምምነትም የምናየው ምንም እንኳን ረዥም ጊዜ የፈጀ ውል ስምምነትም ቢሆን በትዕግስት ቆርጠው ተነስተው ለአራት አመት ነው የተመረጥኩት፣ ይሄንን መንግስት በእኔ ቻንስለርነት እመራለሁ ብለው ትላንትና ፊታቸውን ያየ የድካም ምልክት ብታይባቸውም የእሳቸው ልዩ ችሎታ ጽናታቸው እቅዳቸውን የማይረሱ ግባቸው ላይ ሳይደርሱ እንቅልፍ የማይወስዳቸው በእውነት በወንዶች ተከበው ጀርመንን በእንደዚህ አይነት የመሩ በጣም ብልህ መሪ ናቸው ከዚሁ ያልተለየ አስተያየት ዶክተር ጸጋይ ደግነህም የቻንስለሯን ችሎት አስመልክተው ሰንዝረዋል። ቻንስለር ሜርክል የሚታወቁበት ዋናው ጥንካሬያቸው ከፍተኛ የሆነ ትዕግስት አላቸው። ብዙ ጊዜ መጠበቅ የሚችሉ ናቸው። ከአይዲዮሎጂ ነፃ ናቸው እና ራሳቸውን አያገኑም። በተለይም የሚታወቁበት ቻንስለር ሜርክል የጁዶ ቴክኒክ ይጠቀማሉ ይባላል። ያ ማለት የውስጥ ተቀናቃኞቻቸው በራሳቸው ሀይል ተጠልፈው እንዲወድቁ ነው የሚያደርጉት። ገፍቶ እስኪመጡ ይጠብቁና ይወድቃሉ። የውጭ ተቀናቃኞቻቸውን ወይም ደግሞ የእነሱን ሀሳብ በመውሰድ በእነሱ ሀይል ይሰሩባቸዋል ማለት ነው። ለዚህም ነው አሁን ሶሻል ዲሞክራቶቹን የእነሱን አጀንዳ ወስደው የራሳቸውን ውጤት ማሳየት የቻሉት እና ሚያርክል እንዲያውም በጣም ጥሩ የሆነች ሶሻል ዲሞክራት ቻንስለር ነች፣ የኮንሰርቫቲቭ ፓርቲ አባል ብትሆንም የሚባል አባባል አለ። አሁን ሁለቱም የጣምራ መንግስት መስራቾች ለአውሮፓና ለጀርመን በመጪው አራት አመታት ጊዜ ውስጥ ብዙ ነገሮች እንሰራለን ብለው ወስነዋል። የምዕራቡን አለም ለመምራት ኃላፊነቱ ከእንግዲህ እርሶ ነው የሚለውን ቃል ፕሬዚዳንት ኦባማ አንዴ በርሊን አንስተው የቻንሰለሯን ጥንካሬ ያኔ ሰንዝረው ነበር። በዶክተር ጸጋይ ግምት እንዳለፉት ዓመታት የእሳቸው ጥንካሬ አይታይም የጥገኛን ጥያቄ በተመለከተ ባሳዩት ርኅራሄ ባለው መልኩና ብዙ ወደ አንድ ነጥብ አምስት ሚሊዮን በላይ ካስገቡ ጀምሮ በውስጥ የቀኝ አክራሪዎች በሚያደርጉት ግፊት በአውሮፓ ውስጥ ያለው የቀኝ አክራሪዎች መጨመር ድክመት እየታየ ይገኛል ስማቸውም እንደ ድሮ አይደለም በተለይም ደግሞ የፈረንሳዩ መሪ አዲሱ ፕሬዚዳንት ማክሮን የመሪነቱን ቦታ ከአውሮፓ ከሳቸው እጅ የተረከበ ይመስላል ዶክተር ለማ ተመሳሳይ አስተያየት ሰንዝረዋል። እንዲያውም ብዙ ችግሮች ሊገጥማቸው ይችላል ባይ ናቸው። ቶሎ ብሎ በጀርመን አገር ውስጥ የመንግስት መመስረት ያለመቻላቸው በዓለም አቀፍ ያላቸውን የመሪነት ሚና ቀንሶባቸዋል። በዓለም ላይ ብቻ ሳይሆን በአውሮፓም፣ ከዚህ ቀደም ከምርጫ በፊት የነበራቸው ተደማጭነትና የመሪነት ሚና እንደ በፊቱ ተደላድሎ የሚጠብቃቸው አይመስለኝም። ብዙ ችግሮች ሊገጥማቸው ይችላሉ። የሆነ ሆኖ የጣምራው መንግስት ሳይፈርስ አራቱን አመት አይጨርስም፣ የለም ይጨርሳል የሚሉ ግምቶች እዚህ ከተለያዩ ወገኖችም ተሰምተዋል። ዶክተር ለማ እርግጠኛ ነኝ በጣም የሚደነቅ ትዕግስትና ጽናት ስላላቸው ከእሳቸው በኩል መጥቶ ጊዜው ሳይደርስ ከስልጣን ይወርዳሉ የሚል እምነት የለኝም። ሌላው ደግሞ አብሯቸው ጥምር መንግስት የመሰረቱት ፓርቲዎች ራሳቸው አዲስ ምርጫ ፍራቻ ስላለባቸው እና ከፓርቲዎች አባሎቻቸውም ሆነ ከህዝቡ ጋራ ትንሽ እፎይታ ለመውሰድ ስለሚፈልጉ እርግጠኛ ነኝ ያሉ ፓርቲዎች በሙሉ ባለፈው ስድስት አምስት ወራት ውስጥ የተሰላችሁ ስለሆነ ለሚቀጥለው አራት አመት በእፎይታ የሚያልፉ ይመስለኛል። የስልጣን ጊዜያቸውን የሚቀጥለው ሶስት አመት ተኩል የሚጨርሱ ይመስለኛል። የተለያዩ ሁናቴዎችን መመልከት ያስፈልጋል የሚሉት ዶክተር ጸጋዬ በመጀመሪያ ደረጃ በአሁኑ ሰአት የሶሻል ዲሞክራቱም ሆነ ወግ አጥባቂው ፓርቲ ያላቸው በህዝብ አስተያየት መጠቆሚያ ላይ ያላቸው ቅባሎት በጣም እየቀነሰ ነው። ስለዚህ ይህንን አሁን አፍርሰው ምርጫ ቢያደርጉ ለቀኝ አክራሪዎቹ ደንበኛ ጥሩ ቦታ ነው የሚሰጧቸው ማለት ነው። ሌላው ደግሞ የፖለቲካውን መልካም ምድር ካየ ነው፣ በኤስፔዲ ወደ ግማሽ የሚቆጠሩት የጀርመን ሪጂናል ስቴቶች በኤስፔዲ ስር ነው የሚተዳደሩት እና አሁን በዚህ አመት ላይ በባየርንና በሄስን የሚደረጉ የሪጂናል ፓርላማ ምርጫዎች አሉ። በሚቀጥለው አመት ደግሞ ብራንድንቦርግ፣ ሳክሶንያ፣ ብሬመን የመሳሰሉት ላይ እንደዚሁ የፓርላማ ምርጫ አለ እና የሪጅናል ፓርላማ ምርጫዎቹ ለቀጣዩ የኤስፔዴ አሰራር ይወስናሉ። እዛ ላይ በጣም በድክመት ከተሸነፈ ኤስፔዴ ትልቅ ግፊት ስለሚን ስለሚኖር ጥለው ሊወጡ ይችላሉ። በህዝብ ቁጣ ከምስራቅ አውሮፓ አምባገነን ኮሚኒስቶቹ ከስልጣናቸው ተራ በተራ ከተባረሩ ወዲህ እዚህ ሆነ እዚያ አሁን የተከታዮቻቸው ቁጥር ቀንሶ ጥቂት ጡረተኞች ብቻ የእነሱ ደጋፊ ሆነው ቀርተዋል። የማርክስና የኤንግልስን ርዕዮተ ዓለም የሚከተሉ የጀርመን ሶሻል ዲሞክራቶች ደግሞ አሁን ገና እዚያ ደረጃ ላይ አልደረሱም እንጂ እነሱንስ የምነካቸው የሚለው ጥያቄ ከያለበት በእነሱ ላይ የተጠናከረ መጥተዋል። ይህ ድርጅት ለትልቅ ራዕይ ለሰራተኛው መደብ ነፃነት ለተበደሉትና ለተጨቆኑት ክፍሎች ለዲሞክራሲ መብቶች መከበርና ለሰላም ብሎም ብዙ ተከታዮችን በአገሪቱ በጀርመን አገር አፍርቶ ነበር አሁን ሀያ ዓመት በማይሞላው አጭር ጊዜ ውስጥ የአባላቱና የመራጩ ህዝብ ቁጥር በግማሽ እጅ ዝቅ ብሎ መሪዎቹ ግራ ተጋብተዋል ከመቶ ሀምሳ ዓመት በኋላ ጋዜጠኛው ያኮብ አውግሽታይን በቅርቡ እንዳለው ድርጅቱ ከእንግዲህ ከጊዜው ጋር አብሮ መሄድ ስለማይችል በቅቶታል የሚለውን አስተያየቱን ሲጠየቅም ሰንዝረዋል። እንደምንም ብለው የሶሻል ዲሞክራቶቹ ለአንድ መቶ ሀምሳ ዓመታት በተከታታይ ሲታገሉ ጊዜውን አሳልፈዋል። አሁን ግን የመጨረሻ ዘመናቸው ላይ የደረሱ ይመስላል። ጓዶቹ የተቻላቸውን አስተዋጽኦ አድርገዋል። ከእንግዲህ ግን ይበቃቸዋል። ጊዜውም ጥሏቸው ሄዷል። አሁን የተመሠረተውም የጣምራ መንግሥት ውስጥም ራሳቸውን በእኔ ግምት ከእንግዲህ የሚያድኑበት ሁኔታ ውስጥ ያሉ አይመስለኝም። ይቺን አገር ጀርመንን በአሁኑ ሰዓት የቲያትር አዘጋጁ እና የቲያትር ቤቱ ኃላፊ ሚስተር ክላውስ ፓይማን እንዳሉት እግዚአብሔር ለቻንስለሯ ለሜርክል አገሪቱን መርቆ የሰጣት ይመስላል። በአንድ በኩል ሁኔታውን ስንመለከተው በድል ላይ ድል እየተቀዳጁ የቲያትር ቤቶችን የሚጎበኙት አንገላ ሜርክል ሁሉ ነገር ተሳክቶላቸዋል። በሌላ በኩል በየጊዜው አላንዳች ዕልምና አላንዳች ዓላማ ተቻችሎ ለመግዛት ብቻ ብለው ወንበሩን ለመካፈል ጥረት የሚያደርጉትን ሶሻል ዲሞክራቶች አገሪቱ እነሱን ተሸክማ ለማስተናገድ የታደለችም ይመስላል። ሶሻል ዲሞክራቶቹ እውነቱን ለመናገር የሚሰሩትን ነገር አያውቁም የሚለውን ግምታቸውን የቲያትር አዘጋጁም ሰጥተዋል። እዚህ በድርጅቱ ላይ የሚታየው ውስጣዊ ቆስና ችግሩ በጀርመን ሶሻል ዲሞክራቶች ላይ ወረደው የቀድሞ ቻንስለር ሚስተር ገሃድ ሽሮደር ተመልካቾች እንደሚሉት አጀንዳ 2010 የሚባለውን የሠራተኛውን መብት ያኔ የገደበውን የሥራ ፕሮግራም በአገሪቱ ላይ ያስተዋወቁበት ጊዜ ነው። ኃይለኛ ተቋሙንም አስነስቶባቸው ብዙዎቹ የድርጅት አባሎች ፓርቲውን ለቀ ወጥተዋል። አሁንም ቢሆን ያንን ፖለቲካ ብዙዎቹ መራጮች አንስተው እንደሚተቹት የሶሻል ዲሞክራቶቹ መመሪዎች ይህን ነገር በደንብ ያውቁታል። እምነቱም ተስፋውም በድርጅቱ ላይ ከዛን ጊዜ ወዲህ በየጊዜው ዝቅ እያለ መጥቶ አሁን ያለበት ደረጃ ላይ እነሱን አድርሰዋል። የክርስቲያን ዲሞክራቱ ቻንስለር ኮንራድ አድናዋር ብቻ አይደሉም ጀርመንን መልሰው የገነቡት የሶሻል ዲሞክራቱ ፓርቲ መሪ በኋላ ቻንስለር የሆኑት ቪሊብራንትም ጭምር ናቸው። አሁን ግን ይህ ድርጅት የሶሻል ዲሞክራቱ ፓርቲ የውዳቂዎች ስብስብና ክምችት ሆኗል። በስልሳውና በሰባው ዓመተ ምህረት እንደ አውሮፓን አቆጣጠር ቪሊ ብራንት የፓርቲያቸውን ዓላማና የወጣቱን እንቅስቃሴ አንድ ላይ በብላት አዋቅረው የድርጅቱን ተከታዮች ቁጥር እጅግ አድርገው ከፍ አድርገዋል። ገደብ የሌለውን የዲሞክራሲ ሥርዓት በአገሪቱ ላለመገንባት ዝግጁ እንሁን ብለው የወጣቱን ትውልድ ጥያቄና የድርጅታቸውን ም ዓላማ ሸንጎ ውስጥ በአሸናፊነት እንዲገባ ቻንስለ ብራንት ትልቅ አስተዋጽኦ አድርገዋል። ቦዚንታ ፍላምንደ ሬቶሪከ እሳት የላሱ ጥሩ አንደበት ያላቸው ግሩም ተናጋሪ ሰዎች አሁን የት ነው ያሉት? ምንድን ነው የነካቸው? ሕልምና ራዕይ ያላቸው ደፋር ወጣት ልጆች፣ ያ ትውልድ አሁን የት ነው? ከጊዜው ጋር ፈርተው አንገታቸውን ደፍተው መሄድ የማይፈልጉ ትውልዶችን ለምን አሁን በብዛት አናይም? ግርማ ሞገስ ያላቸው፣ ሰውን አሳምነው መሳብ የሚችሉ፣ ችግር ፈቺ እንደ ቪሊ ብራንት ያሉ ፖለቲከኞች የት ነው የሚገኙት? አብዛኛው ጭንቅላታቸውን በመጥፋት ድርጅቱንና ሶሻል ዲሞክራቱን የሚጠቅሙ ይመስላቸዋል። ይህ ግና አዋጣ በድሮ ሪዮት ዓለም የሚንቀሳቀሰው የሶሻል ዲሞክራቲክ ፓርቲ በጣሊያንና በፈረንሳይ፣ በፖርቱጋልና በስፔን፣ በስካንዲኔቪያ አገሮችና በኦስትሪያ ጭምር፣ አሁን ደግሞ በጀርመን አገር ተከታዮቹንና ደጋፊዎቹን እያጣ ከፖለቲካ መድረኩ ሊሰናበት ምንም አልቀረውም። ይልማይል ሚካኤል፣ ዶይቸ ቨለ ራዲዮ ጣቢያ ከበርሊን ከተማ